so የአምቦ ዩኒቨርሲቲ ኮቪድ-19 ምርመራ ማዕከል ከሚያደርጋቸው ምርመራ መካከል ከ30 እስከ 40 በሚሆኑት በመቶ የሚሆኑት በወረርሽኙ መያዛቸውን እንደሚያመለክት ማዕከሉ አስታወቀ። በሌላ በኩል የጉደር ሆስፒታል ኮቪድ-19 ሕክምና ማዕከል ውስጥ ከነበሩ ታካሚዎች ከአንዱ ውጭ ሌሎቹ ተሽሏቸው እንደወጡ የማዕከሉ አስተባባሪ አስታውቀዋል። ሁለቱም አስተባባሪዎች የወረርሽኙን ስርጭት ለመግታት አሁንም ጥንቃቄው መቀጠል አለበት ብለዋል። ከበሽታው ድነው ወደ ቤታቸው የተመለሱ አንድ የአምቦ ከተማ ነዋሪም ኮቪድ-19 አስከፊ በሽታ ስለሆነ ሕብረተሰቡ ጥንቃቄ እንዳይለየው እመክራለሁ ሲሉ መልእክት አስተላልፈዋል። ናኮር መልካ ተጨማሪ ዘገባ አለው። አቶ ጎንፋ ጎታ ይባላሉ። የአምቦ ከተማ ነዋሪው የ77 ዓመት ዕድሜ ባለጸጋ መሆናቸውን በመግለጽ በኮቪድ-19 ተይዘው ለ20 ቀናት በጉደር ሆስፒታል በተደረገላቸው ሕክምና ተችሏቸው ለቤታቸው መብቃታቸውን ገልጸዋል። በሽታው አስከፊ በመሆኑ ሕብረተሰቡ ጥንቃቄ እንዳይለየው ሲሉ ከራሳቸው ተሞክሮ በመነሳት ይመክራሉ። ወረርሽኙ ድጋሜ ድጋሚ ሊይዘኝ ይችላል ብዬ በመስጋት ከቤት እየወጡ አይደለም። እስካሁን ድረስ ባየሁት ግን የአፍና አፍንጫ መሸፈኛ አድርጎ የሚሄድ ብዙም አይታይም፣ ጥንቃቄው በጣም ይጎላል። ኮሮና እንደኔ ከያዛቸው በሽታው አስከፊ ነው፣ ጉዳቱም ከመጠን በላይ ነው። በታመምኩበት ጊዜ ለሀያ ቀናት እጄም እግሬም አይንቀሳቀስም ነበር። በሆስፒታሉ ሐኪሞች ድጋፍና ክትትል ተሽሎኝ አሁን ወጥቻለሁ። በአሁኑ ጊዜም ቤተሰቦቼ እና በአካባቢ የሚገኙ ሰዎች ራሳቸውን ከኮቪድ እንዲጠብቁ እየመከርኳቸው እገኛለሁ። ብለዋል። የጉደር ሆስፒታል ኮቪድ-19 ሕክምና ማዕከል ውስጥ ከነበሩ ታካሚዎች ከአንዱ ውጭ ሌሎቹ ተስሏቸው እንደወጡ የማዕከሉ አስተባባሪ አስታውቀዋል። ባለፈው አንድ ዓመት ውስጥም ለኮቪድ-19 ሕክምና ወደ ማዕከላቸው ከመጡ ታካሚዎች መካከል የሀያ ስምንቱ ህይወት ማለፉንም አክለው ገልጸዋል። የማዕከሉ አስተባባሪ ዶክተር ናውም ተሾመ ባጠቃላይ አሁን አንድ ሰው ብቻ ነው ህክምና ላይ ያለው። በዚህ ሳምንት ታካሚዎች ወደ ኛ እየመጡ አይደለም እና ምክንያቱ ይሄ ነው ተብሎ ባይታወቅም የህሙማን ቁጥር ወደ ኛ የሚመጡ ቁጥሩ በጣም ቀንሷል ማለት ነው። በዚህ ሳምንት አንድ ሰው ብቻ ነው በኛ ህክምና ማዕከል የሚገኘው እሱም በጥሩ ሁኔታ ላይ ነው የሚገኘው እና አጠቃላይ እስካሁን ድረስ ሶስት መቶ ስልሳ ስድስት ታካሚዎችን ተቀብለን የህክምና አገልግሎት ሰጠናል። ከእነዚህ ሰዎች ሀያ ስምንት ሰዎች ናቸው ህይወታቸው ያለሰው ማለት ነው እኛ ጋር በዛ ውጭ ሁሉም ድኖ ወደ ቤቱ ተመልሷል። በሌላ በኩል የአምቦ ዩኒቨርሲቲ ኮቪድ አስራ ዘጠኝ ምርመራ ማዕከል ከሚያደርጋቸው ምርመራዎች መካከል ከሰላሳ እስከ አርባ በመቶ የሚሆኑት በወረርሽኙ መያዛቸውን እንደሚያመለክት ማዕከሉ አስታውቋል። የማዕከሉ አስተባባሪ አቶ ወጊቶ ሲሳ ይህንን ያስረዳሉ። አጠቃላይ እስከ ባለፈው ግንቦት አጋማሽ አካባቢ ሬቱስ ስና የወደ በዘመቻ አሁን ያለው ግን በጣም ፐርሰንቴጁ ከፍ ያለ ነው። ምክንያቱም ከሰርቪስ ከሚሰጡ ማዕከል ብቻ ስንመጣ ሳንብሉ ተጠቃሚዎች ወፍ አካባቢዎች መካከል ስንመጣ ፐርሰንቴጅ ትንሽ ከፍ ያለ ነው። ወደ ሰላሳ አካባቢ ከሰላሳ እስከ አርባ አካባቢ ይደርሳል ማለት ነው። አሁን በፊት በኮሮና ቫይረስ መያዛቸው የተረጋገጡ ሰዎች ሆስፒታል ገብተው አገግመው እስኪወጡ ወይ እስኪሻላቸው እዛ ይቆያሉ እና አሁን ደግሞ ወደ ሆስፒታል የሚመጡ መረጃዎች ቁጥራቸው አነስተኛ ነው፣ እዛ በመሆን ሕክምና እየተከታተሉ የሚገኙት እና ይሄ ከምን የመነጨ ነው? ምናልባት እንግዲህ አሁን ሕክምና አሰጣጥ ዘዴው ከበፊቱ ትንሽ ተቀይሯል። ማለት አብዛኛው ሰው እያዛ ሽያዝም ከተጠጣሪ ማዕከል ላይ ሕክምና ወደ ሕክምና ማዕከል ሄዱት ተጠረጥ መሃል የተያዙት ለምሳሌ አሁን ሰላሳ ፐርሰንት ከተወጣሪ የመጣውን እዛ ህክምና ማዕከል ወስደ ማከም ይከብዳል። ለምሳሌ ከአርባ ዘጠኝ ሰውም አስራ ስምንት ፖዚቲቭ የሆነበት ኬዝ ነበር። ያን ሁሉ ሰው አስገብቶ እዛ ማቆየቱ ብዙም ምንትን አይልም። ሰዎቹ ጥንቃቄ እንዲያደርጉ በደንብ ይመከራሉ። ለቤተሰቦቻቸውም ለራሳቸውም ጥንቃቄ ያርጋሉ። በቤታቸው ሆኖ ህክምናውን እንዲከታተሉ የባሰባቸው ኢንቴንሲቭ የሆነ ኬር የሚያስፈልጋቸውና ራሳቸውን ማንከባከብ የማይችሉ ጦር እርዳታን የሚፈልጉትም ነው ወደ ማዕከል የሚሄዱት እና ቁጥሩ ለዛ ይቀነስ ይመስለኛል። ሁለቱም አስተባባሪዎች የወረርሽኙን ስርጭት ለመግታት አሁንም ጥንቃቄው መቀጠል አለበት ሲሉ አሳስበዋል። ወደ እኛ የሚመጡ ታማሚ ቁጥር ቀንሷል ማለት ኮቪድ ጠፍቷል ወይ የለም፣ ማለት አይደለም። ስለዚህ ህብረተሰባችን ጥንቃቄ በጣም መቀጠል አለበት። እስከ ትናንት ያለው የኢትዮጵያ ጤና ሚኒስቴር በኮቪድ አስራ ዘጠኝ ዙሪያ የሚያወጣው እለታዊ መረጃ እንደሚያሳየው በአጠቃላይ በሀገሪቱ ምርመራ ከተደረገላቸው ከሁለት ሚሊዮን ሰባት መቶ ሰላሳ ሶስት ሺህ በላይ ሰዎች መካከል ከሁለት መቶ ሰባ ሁለት ሺህ ሰዎች በላይ ኮሮና ቫይረስ ተገኝቶባቸዋል። ከእነዚህ መካከል ከ4170 በላይ የሚሆኑት ህይወታቸውን አጥተዋል። 377ቱ እስከ ትናንት ድረስ በጽኑ የታመሙ ሲሆኑ ከበሽታው ያገገሙ ደግሞ ከ242 ሺህ የላቁ መሆናቸውን የጤና ሚኒስቴር ዕለታዊ መረጃ ያሳያል። እስካሁን ከ1 ሚሊዮን 838 ሺህ በላይ የሚሆኑት ደግሞ ክትባቱን እንደተከተቡ ታውቋል። ለአሜሪካ ድምፅ ናኮር መልካ ካምቦ